በመጀመሪያም ዋና ዋና ርዕሶቹ ዩናይትድ ስቴትስ ኢትዮጵያ ውስጥ አንድ ምስጢራዊ አብራሪ የለሽ አውሮፕላኖች የሚገለገሉበት የአየር ኃይል ሰፈር በመገንባት ላይ መሆኗን አንድ የአሜሪካን ጋዜጣ ዘገበ። ዋሽንግተን ፖስት የተባለው ጋዜጣ እንደዘገበው ሰው አልባዎቹ አውሮፕላኖች ሶማሊያና የመን የሚገኙትን ከአልቄዳ ጋር ግንኙነት ያላቸውን ቡድኖች ለማጥቃት ጥቅም ላይ የሚውሉ ናቸው። የዓለምን ኢኮኖሚ ከውድቀት ለማዳን አፋጣኝና የተቀናጀ እርምጃ መውሰድ እንደሚገባ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ዛሬ ኒውዮርክ ለተጀመረው የተባበሩት መንግስታት ድርጅት አመታዊ ጠቅላላ ጉባኤ ያሳሰቡ። ኦባማ ለጉባኤው ባሰሙት ንግግር የፍልስጤማውያን መንግስት ምስረታ እውን ሊሆን የሚችለው ከእስራኤል ጋር በመነጋገር ብቻ መሆኑንም አስታውቀዋል። የየመን ተቀናቃኝ ወገኖችን ለመሸምገል የሞከረው የባህረ ሰላጤ ሀገራት ምክር ቤት ጥረት ያለ ውጤት አበቃ። የምክር ቤቱ ዋና ጸሐፊ ዛሬ እንዳስታወቁት ተቀናቃኞቹ ፖለቲከኞች ስምምነት ላይ ለመድረስ አሁን ዝግጁ አይደሉም። ዜናው በዝርዝር። ዩናይትድ ስቴትስ ኢትዮጵያ ውስጥ አንድ ምስጢራዊ አብራሪ የለሽ አውሮፕላኖች የሚገለገሉበት የአየር ኃይል ሰፈር በመገንባት ላይ መሆኗን አንድ የአሜሪካን ጋዜጣ ዘገበ። ዋሽንግተን ፖስት የተባለው ጋዜጣ የዩናይትድ ስቴትስ ባለስልጣናትን ጠቅሶ እንደዘገበው የአየር ኃይል ሰፈሩን ግንባታ ለመጀመር ከኢትዮጵያ ጋር አራት ዓመታት የወሰደ ድርድር ተካሂዷል። በዘገባው መሰረት ሰው አልባዎቹ አውሮፕላኖች ሶማሊያና የመን የሚገኙትን ከአልቃይዳ ጋር ግንኙነት ያላቸውን ቡድኖች ለማጥቃት ጥቅም ላይ የሚውሉ ናቸው። የዩናይትድ ስቴትስን የመረጃ ባለስልጣናት የጠቀሰው ዋሽንግተን ፖስት ኢትዮጵያ በአሁኑ ሰዓት ስለ አልሸባብ የመገናኛ ዘዴና እንቅስቃሴዎች ለዩናይትድ ስቴትስ ጠቃሚ መረጃዎችን እንደምታቀርብም አስታውቋል። ከዚህ ሌላ ዩናይትድ ስቴትስ ሰው አልባ አውሮፕላኖቿን በየመን ማሰማራት የሚያስችላት ሌላ ተመሳሳይ የአየር ኃይል ሰፈር በአረቢያ ልሳነ ምድር አካባቢ ውስጥም እየገነባች መሆኑን ጋዜጣው ጽፏል። እንደ ጎርጎሮሳይን አቆጣጠር ከመስከረም 2009 ዓ ም አንስቶ የዩናይትድ ስቴትስ ሰው አልባና መሳሪያ የሌላቸው አውሮፕላኖች ከሲሸልስ እየተነሱ የባህር ላይ ወንበዴዎችን ዱካ በመፈለግ ላይ ብቻ መሰማራታቸው በይፋ ይታወቃል። ይሁንና ዋሽንግተን ፖስት ዊኪሊክስ የተባለውን ድረገጽ ጠቅሶ እንደዘገበው መሳሪያ የታጠቁ ሰው አልባ ጢያራዎችም ከሲሸልስ ወደ ሶማሊያ ይሰማሩ ነበረ። ዓመታዊው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ውስጥ ዛሬ ተከፈተ። በጉባኤው መክፈቻ ላይ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ባሰሙት ንግግር የዓለምን ኢኮኖሚ ከውድቀት ለማዳን አፋጣኝና የተቀናጀ እርምጃ መውሰድ እንደሚገባ አሳስበዋል። ኦባማ በዚሁ ወቅት የገጠማቸውን ፈተና ለመቋቋም የተለያዩ እርምጃዎችን በመውሰድ ላይ ካሉት አውሮፓውያን አጋሮቻችን ጎን እንቆማለንም ብለዋል። የዘንድሮ ጉባኤ ፍልስጤሞች የመንግስትነት እውቅና ለማግኘት የሚያደርጉት ጥረትና የእስራኤልና የዩናይትድ ስቴትስ ተቃውሞ አጥልቶበታል። ኦባማ በንግግራቸው ፍልስጤማውያን የራሳቸው መንግስት እንደሚገባቸው ጠቁሞ ሆኖም ይህን ማድረግ የሚቻለው ከእስራኤል ጋር በመነጋገር ብቻ መሆኑን አስታውቀዋል። ሰላም በመግለጫዎችና በተባበሩት መንግስታት የውሳኔ ሀሳቦች አይገኝምም፣ ብለዋል ኦባማ። የፍልስጤም ራስ ገዛ አስተዳደር ፕሬዚዳንት ሙሐመድ አባስ ፍልስጤም የመንግስትነት እውቅና እንዲያገኝ የፊታችን አርብ ጠቅላላ ጉባኤውን በይፋ ይጠይቃሉ። እስራኤል ደግሞ ፍልስጤም እውቅና ማግኘቷን አጥብቃ ትቃወማለች። ዩናይትድ ስቴትስም እስራኤልን ደግፋ ፍልስጤሞችን ለማከላከል ዲፕሎማሲያዊ ዘመቻ ስታካሄድ ከርማለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ የፍልስጤምና የእስራኤል መሪዎችን ማምሻውን በተናጠል ያነጋግራሉ ተብሎ ይጠበቃል። አፍጋናውያን በቀድሞ ፕሬዚዳንት ቡርሃኑዲን ራባኒ ሞት የተሰማቸውን ሀዘን በራባኒ መኖሪያ ቤት አካባቢ በመሰብሰብ ገለጹ። በመቶዎቹ የሚቆጠሩ ሰዎች ዛሬ ራባኒ መኖሪያ ቤት አካባቢ በመገኘት የአፍጋኒስታን ከፍተኛ ባለስልጣናት፣ ወዳጆቻቸውና ሌሎችም ታዋቂ አፍጋናውያን ባሉበት በተካሄደው የሀዘን ስነስርዓት ላይ ተካፍለዋል። የካቡል ዩኒቨርሲቲ ተማሪዎችም በራባኒ ቤት አካባቢ ተሰብስበው ለግድያው ተጠያቂ ነው ያሉትን መንግስትን አውግዘዋል። የዋነኛው የሰላም አደራዳሪ የራባኒ መገደል ሀገሪቱን ወደ ባሰ የእርስ በርስ ጦርነት ይከታታል የሚል ስጋት አሳድሯል። የራባኒን ግድያ ዩናይትድ ስቴትስ አውግዛለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ትናንት ከአፍጋኒስታኑ ፕሬዚዳንት ሀሚድ ካርዛይ ጋር ዋሽንግተን ውስጥ በሰጡት መግለጫ የራባኒ ግድያ ሀገሪቱ ለጀመረችው የሰላም ጎዳና እንቅፋት መሆን እንደሌለበት አሳስበዋል። ፕሬዚዳንት ራባኒ ለአፍጋኒስታን በጥልቅ የሚያስቡና የተከበሩ የፕሬዚዳንት ካርዛይ አማካሪ ነበሩ ሀገሪቱን መልሶ ለመገንባት ታላቅ ድርሻ ያበረከቱም ሰው ናቸው። እርሳቸውን ማጣት አሳዛኝ ነው። ለእርስዎ ለቤተሰቦቻቸውና ለአፍጋኒስታን ሕዝብ የተሰማንን ጥልቅ ሐዘን እንገልጻለን። ይሁንና ክቡር ፕሬዚዳንት፣ ይህ አደጋ ቢያጋጥምም አፍጋናውያን በነፃነት በደህንነት፣ በጸጥታና በብልጽግና የሚኖሩበትን መንገድ ከመፍጠር ወደ ኋላ አንልም። ትርጉም አልባ የሆነው የብጥብጥ አዙሪት እንዲያበቃ የአፍጋኒስታንን ማህበረሰብ አንድ ለማድረግ የሚደረገውን ጥረት መቀጠሉ አስፈላጊ ነው። የአፍጋኒስታኑ ፕሬዝደንት ሀሚድ ካርዛይ በበኩላቸው ራባኒ በቀላሉ ምትክ የሚገኝላቸው ሰው ባይሆኑም በተጀመረው የሰላም መንገድ እንደሚቀጥሉ አስታውቀዋል። ክቡር ፕሬዚዳንት የራባኒ ተልኮ ለአፍጋኒስታን ህዝብ፣ ለሀገራችን ደህንነትና ሰላም በጣም አስፈላጊ ነበር። የእርሳቸው መሞት ትልቅ እጦት ነው። ክቡር ፕሬዚዳንት እርሳቸውን በቀላሉ መተካት የምንችል አይመስለኝም። ከአፍጋኒስታን ህዝብና ማህበረሰብ ውስጥ በቀላሉ ሊገኙ ከማይችሉ የተለዩ ጥቂት ሰዎች አንዱ ነበሩ። አሳዛኝ ጦት። ሆኖም በትክክል እንዳሉት ይህ በጀመርነው ጎዳና ከመቀጠል አይገታል። በእርግጠኛነት ይሳካልናል። ይህ ዶይቼ ቬለ ነው። በዛምቢያው ፕሬዚዳንታዊ ምርጫ ተቃዋሚው ሚካኤል ሳታ እየመሩ ነው ተባለ። የሀገሪቱ የምርጫ ኮሚሽን ዛሬ ይፋ ባደረገው የድምፅ ቆጠራ የመጀመሪያ ውጤት መሰረት ሳታ በ2473 ድምጽ ተቀናቃኛቸውን የመድብለ ፓርቲ ንቅናቄ ፓርቲ መሪ ሪፒያ ባንዳን ቢያንስ በሶስት የምርጫ ጣቢያዎች ባገኙት ድምፅ በልጠዋል። ባንዳ 88 ድምፅ ነው ያገኙት። በብሔራዊ ደረጃ አጠቃላይ ውጤት ከሐሙስ በፊት አይጠበቅም። በዋና ከተማይቱ በሉሳካ አንዳንድ ክፍሎች በተነሳ ሁከት ምክንያት ቆጠራው በታሰበው ፍጥነት ሊካሄድ አልቻለም። ከሉሳካ ዶችቬሌ ያነጋገረው ጋዜጠኛ ሀሪሰን ንቱንቱ በአንዳንድ የሉሳካ አካባቢዎች በተፈጠረው ግርግር ምክንያት ከስፍራ ወደ ስፍራ መዘዋወር እንኳን አስቸጋሪ እንደነበረ ተናግሯል። ወደ አንዳንድ አካባቢዎች መንቀሳቀስ በእርግጥ አስቸጋሪ ነበር ምክንያቱም ተኩስ ሲሰማና እሳት ሲለኮስም ይታይ ነበር መንገዶችም ተዘግተው ነበር መኪና ተከራይተን ወደ ድምፅ መስጫ ጣቢያዎች ለመሄድ ሞክረን ነበር ይሁንና በተኩሱ ምክንያት መሄድ አልፈለጉም ወደዚያ መንቀሳቀስ አስቸጋሪ ነበር በመዘግየታቸው ድምፅ እንዳይሰጡ የተከለከሉ ተቃዋሚዎች አንድ አካባቢን ወርረው ሰውን ይደበድቡ እንደነበር ዘገባዎች ደርሰውናል መሳሪያዎች ነበሯቸው ፖሊስ እስካሁን 19 ሰዎችን አስሯል። የየመን ተቀናቃኝ ወገኖችን ለመሸምገል የሞከሩት የባህረ ሰላጤው ሀገራት ምክር ቤት ኃላፊ ካለአንዳች ውጤት የመንን ለቀው ወጡ። የምክር ቤቱ ዋና ጸሐፊ አቡላቲፍ አልዛያኒ ለየመን መንግስታዊ ዜና አገልግሎት ሳባ እንዳስታወቁት ተቀናቃኞቹ ፖለቲከኞች ስምምነት ላይ ለመድረስ አሁን ዝግጁ አይደሉም። አልዛያኒ ምናልባት ሁኔታዎች ሲመቻቹ ውጥረቱን ለማርገብና በየመንም ጸጥታ ለማስፈን ዝግጁ ይሆናሉ የሚል እምነት እንዳላቸው ተናግረዋል። ሙከራቸው ስልጣን ከፕሬዚዳንት አሊ አብደላ ሳላህ ወደ ምክትላቸው የሚሸጋገርበትን ስምምነት ከፍጻሜ ማድረስ ነበረ። ይህ በእንዲህ እንዳለ በዋና ከተማይቱ ሰና ዛሬም ግጭቱ እንደቀጠለ ነው። የየመን መንግስት ወታደሮች ሰና ውስጥ በሰልፍ ላይ የተገደለ አንድ ተቃዋሚ የቀብር ስነ ስርዓት ላይ በከፈቱት የሞርታር ተኩስ ሶስት ገድለው 16 ማቁሰላቸውን አሶሲትድ ፕሬስ ዘግቧል። እዚያው ሰና ያፈነገጠው የአንደኛ መካናይዝድ ክፍለ ጦር ከመንግስት ኃይሎች ከባድ ድብደባ ደርሶበታል። በቀድሞ የፕሬዝደንት ሳልህ ጀነራል አሊ ሞሽን አልአህማር የሚመራው ይኸው ክፍለ ጦር ባለፈው መጋቢት ከመንግስት አፈንግጦ ከተቃዋሚዎች ጎን የተሰለፈ ጦር ነው። አዲሶቹ የሊቢያ መሪዎች ቁልፍ በሆነችው በደቡባዊቷ የሳባ ከተማ ድል እንደቀናቸው አስታወቁ። በዚቹ በሀገሪቱ ትልቅ የበረሃ ከተማ ከጋዳፊ ኃይሎች በኩል እምብዛም ጥቃት እንዳልገጠማቸውም ተናግረዋል። በሌላ በኩል ባለፈው ሳምንት በጋዳፊ የትውልድ ከተማ ሲርት በተካሄደ ውጊያ ከባድ ጉዳት መድረሱን ምክር ቤቱ አስታውቋል። በዚሁ ውጊያ ቢያንስ 45 የብሔራዊ የሽግግር ምክር ቤት ተዋጊዎች መገደላቸውንና ከ200 በላይ ደግሞ መቁሰላቸውን የሆስፒታል ምንጮች አስታውቀዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ሊቢያ መዲና ትሪፖሊ ውስጥ ዳግም በሚከፈተው ኤምባሲዋ ባንዲራዋን ለማውለብለብ በዝግጅት ላይ መሆኗ ተነግሯል። ትናንት ኒውዮርክ ውስጥ አዲሱን የሊቢያ መሪ ያነጋገሩት ኦባማም የሊቢያ ሕዝብ ነጻነቱን ይበልጥ እያረጋገጠ በመሄድ ላይ ባለበት በአሁኑ ወቅት መላው ዓለም ከጎናችሁ ይቆማል ብለዋል። በዚሁ ወቅት ኦባማ የሊቢያን ሕዝብ ለነጻነቱ በከፈለው መስዋዕትነት አወድሰዋል። አትሳሳቱ፣ ለሊቢያ ነጻነት ከፍተኛ ዋጋ በመክፈል ሊመሰገን የሚገባው የሊቢያ ሕዝብ ነው ለሰላማዊ ተቃውሞ በሊቢያ ጎዳናዎች የተሰለፉት ታንኮችን የተጋፈጡትና በአነጣጣሪ ተኳሾች ጥይቶች የተሰቃዩት የሊቢያ ወንዶች ሴቶችና ህጻናት ናቸው። ትናንት ለመጀመሪያ ጊዜ አዲሱ የሊቢያ መንግስት ባንዲራ በተባበሩት መንግስታት ድርጅት ጽፈት ቤት ተሰቅሏል። የድርጅቱ ዋና ጸሐፊ ባንኪሙን በዚሁ ስነ ስርዓት ላይ ሊቢያ የመንግስታቱ ድርጅት ድጋፍ እንደማይለያት ቃል ገብተዋል። ወደፊት በምታደርጉት የሥራ እንቅስቃሴ የተባበሩት መንግስታት ድርጅት በተቻለ መንገድ ሁሉ እንደሚደግፋችሁ እንድታውቁ እንፈልጋለን። ይህ ዶች ቨለ ነው። ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ ዩናይትድ ስቴትስ ኢትዮጵያ ውስጥ አንድ ምስጢራዊ አብራሪ የለሽ አውሮፕላኖች የሚገለገሉበት የአየር ኃይል ሰፈር በመገንባት ላይ መሆኗን አንድ የአሜሪካን ጋዜጣ ዘገበ። ዋሽንግተን ፖስት የተባለው ጋዜጣ እንደዘገበው ሰው አልባዎቹ አውሮፕላኖች ሶማሊያና የመን የሚገኙትን ከአልቃኢዳ ጋር ግንኙነት ያላቸውን ቡድኖች ለማጥቃት ጥቅም ላይ የሚውሉ ናቸው። የዓለምን ኢኮኖሚ ከውድቀት ለማዳን አፋጣኝና የተቀናጀ እርምጃ መውሰድ እንደሚገባ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ዛሬ ኒውዮርክ ለተጀመረው የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ያሳሰቡ። ኦባማ ለጉባኤው ባሰሙት ንግግር የፍልስጤማውያን መንግስት ምስረታ እውን ሊሆን የሚችለው ከእስራኤል ጋር በመነጋገር ብቻ መሆኑንም አስታውቀዋል። የየመን ተቀናቃኝ ወገኖችን ለመሸምገል የሞከረው የባህረ ሰላጤ ሀገራት ምክር ቤት ጥረት ያለ ውጤት አበቃ። የምክር ቤቱ ዋና ጸሐፊ ዛሬ እንዳስታወቁት ተቀናቃኞቹ ፖለቲከኞች ስምምነት ላይ ለመድረስ አሁን ዝግጁ አይደሉም። ዜናው በዚሁ አበቃ።